ኢትዮጵያ ለእስራኤል ስልታዊ የንግድ አጋር እንደሆነች ከእስራኤል የውጭ ንግድ ትብብር ማዕከል እና ከኤምባሲው በጋራ የወጣው ጽሑፍ ገልጿል። የንግዱ ልውውጥ ከሁለት ዓመት በፊት 46 ሚሊዮን ዶላር የነበረው ያለፈው ዓመት ወደ 112 ሚሊዮን ዶላር ከፍ ማለቱንም አክሎ ገልጿል። በንግዱ አኳያ በተለይ በግብርናው ዘርፍ እድገትና የምርት ጥራት መመዝገቡንም በሸራተን ሆቴል የሁለቱም አገራት ታዳሚዎች ገልጸዋል። ይህንንም ሲያብራሩ በግብርና ሚኒስቴር ሚኒስትር ዴታው ወንድይራድ ማንደፍሮ ከመድረክ ያሰሙት አዚዋር ኦላዌር አግሪካልቸር እዝ አን ኢንጂን ኦፍ ኢኮኖሚክ ግሮውዝ ፎር ኢትዮጵያ፣ እንደምታውቁት በኢትዮጵያ የግብርናው መስክ የምጣኔ ሀብት እድገት የጀርባ አጥንት ነው። ከጠቅላላው የሀገሪቷ ሀብት 41 በመቶን የያዘ ሲሆን ከ80 በመቶ በላይ የሆነውንና በስራ የተሰማራውን የኅብረተሰቡን ክፍል የሚያካትት ነው። ሆኖም ይህ ከሀገሪቷ የተፈጥሮ ሀብቱ ጋር ሲነጻጸር እድገቱ አዝጋሚ ነው እንላለን። ስለዚህ ለሚቀጥሉት 10 ዓመታት በመስኩ ለመሰማራት በሩ ክፍት ነው። ወደ ውጭ ምርትን ለመላክ በአቅራቢያችን በሚገኘው ወደ መካከለኛው ምስራቅ እና በልዩ ስምምነቶች ደግሞ ወደ ዩኤስ አሜሪካ፣ አውሮፓና ቻይና የሚዳረስበት እድል ነው። ከእስራኤል ጋር በንግዱ ዘርፍ የረጅም ዘመን ግንኙነት ስላለን በእኛ በኩል ይህንን መሰል የሁለትዮሽ የንግድ መወያያ መድረክ በቀጣዩ ዘመን እየተስፋፋ እንደሚሄድ እምነታችን ነው የንግዱ ማህበረሰቦቻችን ጠንክረው እንደሚሰማሩ እና የመንግስታት የሁለትዮሽ ልጆች ስምምነቶችንም የሚያጠናክር የሚሆን ነው። የግብርና ምርት ወጪ እና የንግዱ ዘርፍ አስተባባሪ የሆኑት ኤያል ዛኮር የእስራኤል ኩባንያዎች ወደ ኢትዮጵያ መሰማራት ያስፈለገበት ይላሉ። እዚህ የምንገኘው ዋነኛው ምክንያት በሀገሪቷ በተለይ በግብርናው መስክ ከእስራኤል ኩባንያዎች የተሻለ ምርት የሚገኝበትን ዘዴ ለማስተላለፍ ነው። እኛ ተራ ሰዎች ነን የተለየ ምትሃት የለንም። በእስራኤል መልካም ፍሬ ያስገኘ ተግባር እስከሆነ ድረስ በእናንተም በኩል የማትችሉበት ምክንያት የለም። አንድ የጥገት ላም በእስራኤል በዓመት ከ11 ሺህ እስከ 13 ሺህ ሊትር ወተት የምትታልብ ከሆነ በኢትዮጵያ ያለችው ላምም የማትሰጥበት ምክንያት የለም። ለዚህ ደግሞ የእኛ እርዳታና የአካበት ነው፣ ልምድ በማካፈል የሚሆን ነው። እነዚህ ኩባንያዎች ገሚሱ ቀደም ሲል ሲል በስራ የተሰማሩ ናቸው። የተገኘው ውጤት አጥጋቢ ነው የሚሉን በኢትዮጵያ የእስራኤል አምባሳደሯ ወይዘሮ በላይነሽ ዜቫዲያ ናቸው። ኢትዮጵያ ውስጥ ብዙ የእስራኤል ካምፓኒዎች በተለይ በአግሪካልቸሩ የሚሰሩ አሉ። ሳክሰስፉል ናቸው። በጣም አበባ ወደ ውጭ የሚልኩ አሉ ቅመማ ቅመም፣ የተለያዩ ነገሮችን የሚልኩ ካምፓኒዎች አሉ። ከዚህ ና ከዛ በላይ ደግሞ እኛ ኮኦፕሬሽን ዲቨሎፕመንት ደግሞ አለን እስራኤል ና አሜሪካ ሆነን የምንሰራው። ባለፈው ሳምንት ለመጀመሪያ ጊዜ አቮካዶ ከኢትዮጵያ ወደ ፈረንሳይ ሀገር የተላከው እኛ የሰራነው ፕሮጀክት ነው። የእስራኤል ካምፕኒ የእስራኤል ኤክስፐርቶች የሰሩት እንትን ነው ና ካምፓኒዎችን ሂጄ ስጎበኝ በጣም የሚያስደስተኝ ነገር ቢኖር ፕሮዳክት ኦፍ ኢትዮጵያ አሁን የኢትዮጵያ ፕሮዳክት ሂዶ ማክስ ኤንድ ስፔንሰር እንግሊዝ ሀገር ሲሸጥ እሱ ነገሮች በጣም ያስደስቶናል። በጣም ብዙ እስራኤሎች አሉ ይህን የሚሰሩ ይህንን መሰል የእስራኤል ኩባንያዎች ገለጻ ያስፈለገበት ምክንያት ይላሉ አምባሳደሯ። እንደዚህ አዳዲስ ያልገቡ ትልልቅ ካምፓኒዎችን ለምሳሌ አሁን ይሄ ማሸግ የሚለው የዚ አይነት ካምፓኒ ኢትዮጵያ ውስጥ በጣም ያስፈልጋል ብዬ አስባለሁ። እኔ እንግዲህ ሪፕሬዘንት ማድረገው እስራኤልም ነው ታውቃላችሁ። ግን ስለ ኢትዮጵያ እዚህ ሀገር ስለተወለድኩኝ አይ ኬር አባውት ኢትዮጵያ። ስለዚህ እንደዚህ አይነት ነገሮች ቢመጡ እዚህ ሀገር እማያቸው ነገሮች ናቸው። ገበያዎችን ዙሬ ሳይ አንድ ምሳሌ ነው። ሌሎችም አሉ። ጌታቸው ደላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።